the new የጤና ይስጥልኝ አድማጮች እንደምንሰነበታችሁ። ሰሞኑን በማህበራዊ መገናኛ ዘዴዎች የኦሮሚያን ልዩ ጥቅም የሚያስጠብቅ ረቂቅ አዋጅ ሾልኮ ወጣ ተብሎ አወዛጋቢ ሰነድ ከተሰራጨ ወዲህ በርካቶችን ማነጋገሩን እንደቀጠለ ነው። መንግስት ወጣ የተባለውን ረቂቅ ሰነድ የማያውቀው እንደሆነ ገልጿል። በ1987 ዓ ም በጸደቀው የኢትዮጵያ ህገ መንግስት አንቀጽ 49 ንዑስ አንቀጽ 5 መሰረት የኦሮሚያ ክልል የአገልግሎት አቅርቦት ወይም የተፈጥሮ ሀብት አጠቃቀም አጠቃቀምና የመሳሰሉትን ጉዳዮች በተመለከተ እንዲሁም አዲስ አበባ በኦሮሚያ ክልል መሀል የሚገኝ በመሆኑ ሁለቱን የሚያስተሳስሩ አስተዳደራዊ ጉዳዮችን በተመለከተ ያለው ልዩ ጥቅም ይጠበቅለታል ዝርዝሩ በህግ ይወሰናል ይላል በዝርዝር ይወጣል የተባለው ህግ ይወጣል ተብሎ ሲጠበቅ ከ ሀያ ዓመት በላይ ቢሆነውም ጉዳዩ በየጊዜው እየተነሳ ከማወዛገብ በስተቀር እስካሁን ትክክለኛ ህጋዊ መፍትሄን አላገኘም ልዩ ጥቅም ሲባል ምንድን ነው ይወጣል የተባለው ዝርዝሩ ህግ ለምን እስካሁን ዘገየ በዚህ ርዕሰ ጉዳዮች ላይ ሀሳባቸውን እንዲያካፍሉን የጋበዝ ናቸው ጠበቃ ተማም አባ ቦልጎ፣ አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር፣ አቶ የሺዋስ አሰፋ የሰማያዊ ፓርቲ ሊቀመንበር እንዲሁም ኢንተርኔት ጸሐፊው አቶ በፈቃዱ ኃይሉ ናቸው። ተወያዮቼ፣ በዚህ ውይይት ላይ በመቅረባችሁ እያመሰገንኩ ወደ መጀመሪያው የመወያያ ነጥብ አልፋለሁ። እስኪ እንደው ሾልኮ ወጣ ስለተባለው ሰነድ አጫጭር አስተያየቶችን ስጡኝ። ማን ሊጽፈውና ማን ሊያሰራጨው ይችላል ብላችሁ ታስባላችሁ? ዓላማውስ ምንድን ነው? ጠበቃ ተማም አባቡልጎ ከርሶ ልጀምር። አመሰግናለሁ። ሾልኮ ወጣ የተባለው ሰነድ እኔ ዝርዝር አላየሁትም እና ከዚህ አንጻር ወጡ አስተያየትም ልሰጥበት አልችልም። አቶ ሙላቱ ገመች ውስጥ ሾልኮ ወጣ ለተባለው እኔ በሪፖርተር ላይ ኦሮሚያን እና የፌዴራሉን የኮሚኒኬሽን ሚኒስትሩን እዛ ላይ ሀሳባቸውን ሲሰጡ ነው ያየሁት እና ሾልኮ ስለወጣውም የምናውቀው ነገር የለም ተብሏል በመንግስት በኩል ስለዚህ ነገር እኔም ዝርዝሩን አላየውም። አቶ የሸዋስ አሰፋስ ሰነዱን በተመለከተ ዝም ብሎ በቀላሉ ዝም ብሎ ማንም ጻፈው የሚባል አይመስለኝም በደንብ ታሰበበት የተዘጋጀ ይመስለኛል በደንብ በዝርዝር አይቸዋለሁ ሁለተኛው ነገር ትልልቅ ሶስት ችግሮች ነበሩ የወልቃየት የኦሮሚያ የኬዝና ደቡብ ላይ የተነሳው ኬዝ ለሶስቱም መልስ አልተሰጠም ነገር ግን ወልቃየትን በነበረው ጊዜ ወደ ሰላሳ ዘጠኝ ክልሎች እንከልላለን የሚል ሾንክ ወጣ እንደዚህ ወሬ ነበረ እና በዛ አልገፉበትም ይሄኛውም እንደው የህዝቡን ስነ ልቦና ለመለካት የተለቀቀ ይመስለኛል። አናውቀውም አሉ እንጂ ልክ አይደለም አላሉም። ሾልኮ መውጣቱን ነው የማያውቁት፣ ሰነዱን ነው የማያውቁት ወይ ሰነዱ ልክ አይደለም እና መልሳቸውም ራሱ ቬግ ነው እና ይሄ ሰነድ ግን እንደው ከነሱ አካባቢ ብዙም ይርቅ አይመስለኝም በኔግ አቶ በፈቃዱ ኃይሉ ሾልኮ ወጣ የተባለውን ሰነድ አይተውታል ወጣ የተባለውን ሰነድ አይቼዋለሁ። ሁለት ነው። አንዱ ለረቂቅ አዋጁ የረዳ ጥናት ይመስላል አርባ ስድስት ገጽ ነው። ሌላኛው ደግሞ አስራ አራት ገጽ ያለው ባለ ሰላሳ አራት አንቀጽ ረቂቅ አዋጅ ነው እና ሁኔታው ሲታይ በተለየ ጥናት ሰነዱ የሚጠቁመው ምንድን ነው? አንድም ለምሳሌ ያክል በዚህ ወቅት ያለው በዙም ፓርቲ አንድም ቦታ እንደ ጥፋተኛም ወይም ያልሰራው ስራ እንዳለ አያይም። በዚያ ላይ ለረቂቅ አዋጁ መረቀቅም ወይም መረቀቅ መጀመርም ባለፈው አመት የህዝብ አመፅ አስተዋጽኦ እንዳለው እንኳን ለመጥቀስ አይፈልግም። ስለዚህ እዚሁ አካባቢ አካባቢ ከወደድ አካባቢ የወጣ ይመስላል። ምክንያቱም ተቃዋሚዎቹ ቢያንስ ያለፈውን ዓመት ዓመት ሳይጠቅሱ የሚያልፉ አይመስለኝም። ስለዚህ ከዚሁ አካባቢ የፈለቀ ይመስለኛል። ግን ዞሮ ዞሮ ማንም አፈለቀው ማን አጀንዳው የሚመስለው ምንድን ነው የሆነ ተጽዕኖ ለማሳደር ወይም አዋጁ መውጣት ያለበት በዚህ አቅጣጫ ነው የሚል ጥቆማ ነገር ነው የሚመስለው ማለት ነው። የራሱ የሆኑ የፍትሃዊ አንቀጾች ቢኖሩትም ዓላማው ግን ያንን ይመስላል። መንግስት ህገ መንግስቱን ከደነገገ ሀያ ሁለት ዓመታት አልፈውታል። ኦሮሚያ በአዲስ አበባ ላይ ያለው ልዩ ጥቅም በዝርዝር ይወሰናል ከተባለም ይህንኑ ያህል አመት አስቆጥሯል። እንግዲህ ይህ ህግ ለምን እንዲህ ይዘገየ? መዘግየቱ ከህግ አንጻር ስ እንዴት ይገመገማል? ጠበቃ ተማማ አባቡልጎ፣ እዚህ ላይ ሁለት ነገሮችን ለይተን መረዳት ያለብን ይመስለኛል። አንዱ አንቀጽ አርባ ዘጠኝ የአዲስ አበባና የህዝቡ መብት ለማሳነስና በቁጥጥር አስገብቶ እንዲያዝ ለማስቻል እንጂ የኦሮሞን ህዝብ ከአዲስ አበባ ላይ ልዩ ጥቅም ማግኘቱን ለማድረግ ያልተቀመጠ መሆኑ መረዳት ይገባል። ለዚህ ማሳያው በተለይ ንዑስ አንቀጽ ሶስት ተጠሪነቱ ለፌዴራል መንግስት ነው የሚለው እና ኋላ ላይም በተግባር ፌዴራል መንግስቱ የሚያፈርሰው መሆኑ ስታይ፣ ንዑስ አንቀጽ አራት ላይ ደግሞ የአዲስ አበባን ህዝብ ነዋሪ ብሎ እንጂ ህዝብ ብሎ እንኳን የማይጠራው መሆኑ ሲታይ የአዲስ አበባ ህዝብ የህገ መንግስቱ ባለቤት ተደርጎ አልተወሰደም። ለብሔር ብሔረሰቦች የሰጡት መብት አንቀጽ ሰላሳ ዘጠኝ ና ለምሳሌ አንቀጽ አርባ ንዑስ አንቀጽ ሶስት ላይ የመሬት ባለቤት መሆን ማለት ነው ከመንግስት ጋር በእኩል አልተሰጡትም ሌሎች ህገ መንግስታዊ መብቶች ማለት ነው። ለፌዴራል መንግስት ተጠሪ የተደረገ ከተማ ስለሆነ ክልልም ስላልሆነ በክልሎች ማካከል ስለ ድንበር የሚፈጸመው በአዲስ አበባ ና በኦሮሚያ መካከል እንዳይሰራ ሆን ተብሎ የተሰራ ነገር ነው። ባይዘ ወይ በዚህ መሰረት የአዲስ አበባ ና የኦሮሚያ ህዝብ እኩል እንዲጎዳ ነው የተደረገው። የፌዴራሉ መንግስት ከአዲስ አዲስ አበባ ነዋሪ መሬት መቀማት ብቻ ሳይሆን አዲስ አበባን ይዞ እንዳሻው ዶሮቢያ መስፋፋት በህግ እንዳይከለከል አድርጎ ያስቀመጠበት ሁኔታ ነው የምታዩ። እና ይሄ አንቀጽ ኦሮሚያንና አዲስ አበባን ህዝብ ለመጉዳት የተደረገ ነው። ሌላው በህገ መንግስቱ አንቀጽ አርባ ዘጠኝ አምስት ላይ የተጠቀሰው የኦሮሚያ ክልል ነው የሚለው ልዩ ጥቅም የተጠበቀለት እሱ ነው። የኦሮሚያ ክልልና የኦሮሚያ ህዝብ አንድ ናቸው ካልተባለ ለምሳሌ የኦሮሚያ ክልል ማለት ኢህአዴግ ያቋቋመውና ራሱ ያቋቋሙ መንግስት የሚመራው ክልል ማለት ነው። የኦሮሚያ ህዝብ ማለት ደግሞ እንደ ማንኛውም የኢትዮጵያ ህዝብ የራሱ ማህበራዊ፣ ኢኮኖሚያዊ ችግሮች አይቶ የሚፈታለት ስርዓት ህግና መንግስት ወይም ተቋማትን አጥቶ ችግርና በደል ጭቆና ደረሰበት ያለ ህዝብ ነው። ስለዚህ ህገ መንግስቱ የሚያወራው ኢህአዴግ አቋቁሞ ስለሚመራው የኦሮሚያ ክልል እንጂ ስለ ኦሮሞ ህዝብ ያለመሆኑን እንግዲህ ልብ ልንለው ይገባል። ልዩ ጥቅም የተባለው ጉዳይ የሚወስነውም ኢህአዴግ እንጂ ህዝቡ አይደለም፣ ነውም አልተባለም። ስለዚህ የኦሮሚያ አስተዳደር ደግሞ የኦሮሞን ህዝብ እንደማይወክልና የእሱ እንዳልሆነ ህዝቡ ባካሄደው ተቃውሞ ገልጿል። ስለዚህ የህዝቡ ችግርና ጥያቄ መፍትሄና መልስ የሚያገኘው የኦሮሚያ ክልል አስተዳደር የሆኑ አካል ሲጠናከርም አይደለም። የህዝቡ ጥያቄ ኦፒዲዮ በአዲስ አበባ ጥቅም አግኝቶ ይጠናከርልኝ፣ ሌሎች ኢህአዴግ አባላት ደግሞ ይዳከሙልኝ የሚልም አይደለም። ከበሊት ታፈናቅሉኝ የሚል ሲሆን ይህ የአዲስ አበባ ህዝብ ጥያቄም ነው። ስለሆነም በሁለቱ ህዝብ አንድና ተመሳሳይ መልስና መፍትሄ የሚሹ ጥያቄዎች ናቸው ያሏቸውና የአዲስ አበባና የኦሮሚያ ህዝብ ችግር እና ጥያቄ አንድና ተመሳሳይ ነው። በአጭሩ ለመግለጽ አንቀጽ አርባ ዘጠኝ የኦሮሞ ልዩ ጥቅም ለማስጠፍ ሳይሆን የአዲስ አበባን ህዝብ የመሬት ባለቤት እንዳይሆን ለማድረግ የወጣ አንቀጽ ነው። አቶ ሙላቱ ገመችስ ምንድን ነው የእርስ አስተያየት? በአጭሩ የሀያ አምስት ዓመት ሙሉ የኦሮሞ ህዝብ ከፍንፍኔ ማግኘት የሚገባውን ጥቅም እስካሁን ድረስ ለምን አላገኘም ለሚባለው ይሄ መንግስት እስከተመሰረተበት ጊዜ ድረስ ኦሮሞ ተወካይ የለውም ፌደራል መንግስት ውስጥ ውክልናም ስለሌለው ስለ ኦሮሞ ጥቅም የሚናገር አካል የለም። ኦፒዶ ተጠሪነቱ ለኦሮሞ ህዝብ አይደለም ማለት ይቻላል። በየጊዜው ኦሮሞ በራሱ ፍላጎት ተጠሪ የሚሆነውን የራሱን ወክል ባለው ዲሞክራሲያዊ በሆነ መንገድ ወክሎ ቢሆን ኖሮ ለኦሮሞ እስካሁን ድረስ ሉ ይሆንለት ነበረ። የሚናገርለት አካል ስለሌለ እንደተፈለገ ሁሉ ከየቦታው ተፈናቅሏል፣ ሄዷል፣ ሞቷል። አካባቢው ዘበኛ ሆኖ ያለውን ግንብ ሁሉ ወደ ላይ እያየ ብቻ ነው። ይህንን ካል አዲስ አበባ ውክልናው ለፌዴራል መንግስት ነው የተባለ እለት ነው የፌዴራል መንግስት መሬት የለውም። የፌዴራል መንግስት በጠቅላላ የሚኖረው ካሉት ክልሎች በአንደኛው ፌዴራል ስቴት ውስጥ ይኖራል። ስለዚህ የራሱ የሆነ ክልል አይኖረውም። በዚህ ሰበብ የኦሮሞን ህዝብ ሳይዙን ለመቀነስ ሆን ተብሎ ታቅዶ አዲስ አበባ ክልልም ሳይሆን ከክልልም ሳይቆጠር እንደ ክልልም ሳይታይ ራሱን የቻለ ለፌዴራል መንግስት ተጠሪ ሆኖ የሚኖር ከተማ አድርጎት ነው ከተማው ቻርተር ሊሆን ይችላል ስር ሆኖ ቻርተር ሊኖር ይችላል። ነገር ግን ኦሮሚያ ስር መጠቃለል ይገባው ነበረ። ያን ላለማድረግ ቀደም ሲል የሆነ ተንኮልና ሸር ያለበት በመሆኑ ኦሮሚያ እምብርት የሆነችው ፍንፍኔ ዛሬ ለፌደራሉ ቀጥታ ተጠሪ ሆና ይህንን ውዝግብ ሁሉ እንዲከተል ተደርጓል። ከዛ በኋላ መስፋፋት ሁሉ ተጀመረ። መስፋፋቱ ኦሮሞን አፈናቅሎ ልክ ወልቃይት ጠገዴ ላይ እንደተደረገው ዘሪን እንደማጥፋት ቋንቋን እንደማጥፋት ባህልን እንደማጥፋት የዚህ አይነት ሁኔታ በአዲስ አበባ ላይም ተካሂዷል። እና ፌዴራል መንግስቱ ቀጥታ የራሱ የሆነ መሬት እንደፈለገ ለመቸርቸር፣ ለመሸጥ ሌሎቹን ምንትን ለማድረግ መሬት የመንግስትና የሕዝብ ነው፣ የታወቀ ነው። ግን መንግስት ባለው ጉልበት መሬትን በሊዝ መልክ እየቸረቸረ እየሸጠ የራሱን ጥቅም እያካበተ ነው። ስለዚህ እኛ የምንለው ኦሮሚያ በጠቅላላ ፍንፍኔ ለኦሮሚያ ተጠሪ መሆን አለባት። ይህን ለማድረግ ደግሞ ተወካይ ሊኖረው ይገባል። አቶ የሸዋስ አሰፋ እንግዲህ ይወጣል የተባለው ዝርዝር ህግ ይህን ሁሉ አመት ለምን ዘገየ ብለው ያስባሉ? አመሰግናለሁ። ብዙ ተገልጿል፣ ግን ከመጨረሻው ከአቶ ሙላቱ የምነሳው ማንም ተወካይ የለውም እዛ ውስጥ ኦሮሞ ብቻ ሳይሆን ሌላውም ኢትዮጵያዊ እንደዚህ ጋር ዜግነቱ ተከብሮለት የመሬት ባለቤት ሆኖ ባለመብት ሆኖ የሚኖርበት ያንን መኖር የሚያስችለው ተወካይ የለውም እዛ ውስጥ በመሰረቱ ይ ውክልና ጉዳይ ስናነሳ አንድ ዜጋ የተወለደበት ቦታ እኮ ሌላ የሚሄድበት ቦታ የለውም። በህገ መንግስቱም ላይ ማንም ዜጋ በየትኛውም የሀገሪቱ ክፍል ሰርቶ መብላት የሚችልበት መንቀሳቀስ የሚችልበት የተቀመጠ ህግ አለ። ስለዚህ በዛ መሰረት አንድ ዜጋ ኢትዮጵያዊና አንድ ቻይና መለየት አይቻልም። አሁን ሁለቱም ተከራይተው ይሰራል። ሁለቱም መሬት የላቸውም። ሁለቱም ቦታ የላቸውም። ሁለቱም ተወካይ የላቸውም። ያኛው ቻይና አገር ካልሆነ በስተቀር ማለት ነው። ስለዚህ የዘገየበት ምክንያት የሚመስለኝን አገዛዙን እስከተመቸው ድረስ ወደፊትም አሁን ሰላሳም አርባ አመትም ቢሆነው ላይነካ ሁሉ ይችል ነበረ። ስለዚህ አሁን አገዛዙ ሁሉም ስለነቀነቀ በወልቃይትም በኩል በአዲስ አበባ በደቡብ የተነሳው ኢሚዲዬት ኮዝ የምንላቸው አገዛዙን ችግር ውስጥ ስለከተቱ ይህንን ደግሞ ወደ ችግር መፍቻነት ሳይሆን በህዝብ መካከል ችግር የሚፈጥር ለማድረግ የተሞከረ ነው የሚመስለኝ። አቶ በፍቃዱ የእርሶስ አስተያየት? እሺ እኔም ብዙ የምጨምረው ነገር የለኝም። ግን ይሄ የአዲስ አበባን ልዩ ጥቅም ያስጠብቃል የተባለው ዝርዝር አዋጅ ለምን እንዳልወጣ በትክክል መናገር አይቻልም። ኢህአዲግ ራሱን የሚያውቀው ምናልባት አቶ የሸዋስ እንዳለው ስለማያስፈልጋቸው እና የፈለጉትን ማድረግ የሚችሉበት ስልጣን ኦልሬዲ ስላላቸው ሊሆን ይችላል ግን አንድ ነገር መናገር የሚቻለው ምንድን ነው፣ ዝርዝር አዋጁ ሳይወጣ በመቆየቱ ጉዳዩ እየተወሳሰበ መጥቷል። በጣም ፖለቲሳይዝ ብሏል እና አሁን ሲወጣ መስማማት የሚቻልበት አዋጅ ማውጣት ይቻላሉ የሚለውን ራሱ አጠራጣሪ አድርጎታል ማለት ነው። መዘግየቱ በጣም አደገኛ እንዲሆን አድርጎታል። ወደዚሁ ነጥብ ለማለፍ እያሰብኩ ነበረ። ባለፈው መስከረም ወር የኢትዮጵያው ፕሬዚዳንት ዶክተር ሙላቱ ተሾመ የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት ሁለተኛ ዓመት የስራ ዘመን የመክፈቻ ስነስርዓት ላይ የተናገሩትን እስቲ እናዳምጥ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሕዝብ ተወካዮች ምክር ቤትም የአስፈጻሚውን አካል ስራዎች ውጤታማ ለማድረግ የሚያከናውናቸውን የቁጥጥር ስራ መልካም ጅምሮች የበለጠ ከማጎልበት በተጨማሪ የተያያዝነውን እድገትና ትራንስፎርሜሽን ጉዞ ለማሳካት የሚያግዙ አዋጆችን እንደሚያወጣ ይጠበቃል። ከዚህ አኳያ በዘንድሮ ዓመት የኦሮሚያ ክልል በአዲስ አበባ ላይ ያለውን ልዩ ጥቅም ለመደንገግ የሚወጣውን አጨምሮ ሌሎች በርካታ አዋጆች የሚወጡ ይሆናል። እንግዲህ አቶ በፈቃዱ ወደ እርስዎ ነው የምመለሰው። ይህ ልዩ ጥቅም የተባለው ከሌሎች የአዲስ አበባ ጥቅምና መብት ጋር እንዳይጋጭ፣ በማህበረሰቡ አላስፈላጊ አለመግባባት እንዳይፈጠር፣ ምን ምን ታሳቢ መሆን አለበት ይላሉ? እንግዲህ ኦሮሚያ ከአዲስ አበባ ልዩ ጥቅም ማግኘት አለባት የሚለው ላይ ብዙም የማያስማማ ነገር ያለ አይመስልም። ምክንያቱም ጂኦግራፊካሊ ራሱ አዲስ አበባ ኦሮሚያን ብርት ላይ የምትገኝ በመሆኑና ኦሮሚያ በፊንፊኔ ዙሪያ ያሉ አካባቢዎች በአዲስ አበባ መስፋፋት የከተሜነት መስፋፋት የሚሆን እንደገና ደግሞ በሚያመርቷቸው ምርቶች የቆሻሻ ወንዞቻቸውን መበከል የመሳሰሉ ነገሮች እና የባህልን ተጽዕኖም ቢሆን ማለት ነው ሲስፋፋ እዛ አካባቢ ያለው ኦሮሚያ ተናጋሪ እና እንደዚ አይነት ባህል ያለው ማህበረሰብ በከተሜነት የመዋጥ ድሉ የከተማ ተጽዕኖ ሰፊ ስለሆነ ከባህል አንስቶ እስከ ኢኮኖሚያዊ ተጽዕኖ ድረስ ስለሚደርስበት ተጠቃሚ መሆን አለባቸው እና ልዩ ጥቅሙ የከተማ መስፋ ለማስፋፋት በተለያዩ መንገድ ተጽዕኖ የሚያደርስበትም በፊዚነ ዙሪያ የሚኖረውን ነዋሪ ወይም ገበሬ ነው። ምሳሌ ቢወንዞች ብትለት የሚሆን ከእንደገና ይሄ ኢኮኖሚያዊ ተጽዕኖ ከተሜው ሀብታም በቀላሉ ገበሬውን በትንሽ ብር አፈናቅሎ የራሱን ኢንዱስትሪ ወይም መኖሪያ እየገነባ ነው። አሁን ስሉልታ ተሸጣ ያለቀች ሲምዝና፣ እንዲሁ በተለያዩ መውጫዎች ያሉ የኦሮሚያ አካባቢዎች በሙሉ በከተሜዎች ተወርረዋል እና ስለዚህ አሁን ገበሬው የት እየገባ ነው? ተመጣጣኝ ካሳሳ አግኝተዋል ወይ? እነዚህ እነዚህ ጥቅሞቹ ለማስጠበቅ ነው። አንድም ልዩ ጥቅም አዋጁ መውጣት ያለበት ብዬ ነው የምንረዳው። የአዲስ አበባ ጥቅምና መብት ጋር እንዳይጋጭ እንግዲህ የህግ አወጣጡ ሁኔታ እንዴት ነው የሚታየው? ጠበቃ ተማም አባ ቡልጎ። የኦሮሞ ህዝብ ልዩ መብት እኮ አይፈልግም እውነቱን ለመነጋገር የኦሮሞ ህዝብ ደካማ ህዝብ አይደለም። እኔ እንደውም አሁን የሚለው ምንድን ነው፣ የሌለን ልዩ ጥቅም በመጠየቅ እኩል የሆነውን መብትና ነጻነትን በመጠየቅ መረጋገጥ የሚገባውና እዛ ላይ ማተኮር ሲገባን እዚህ ላይ በማተኮር እዚህ ላይ ከአባባል ጀምሮ ጥንቃቄ የሚደረግበት ነው የሚገባው የህዝብን አንድነት ለመልክ እንዳይጎዳ ያሰጋል ይህ ነገር። ምክንያቱም ይህ ሁኔታ ለኦሮሞ ህዝብ ጠብ ለማይል ጉዳይ ህዝቡ ከሌላው ህዝብ ጋር በተለየ የተጠቀመ አስመስሎ በማቅረብ ለሌሎች ጉዳት የእሱ በብዛት መጠቀም መስሎ እንዲቀርብ በማድረግ ከሌሎች መሰሎቹ ጋር ሊያጣሉት ለሚሹት መንገድ ይከፍታል ይሄ ነገር። ከሆነ ምን ምንድን ነው መጠቃለል ያለበት? ቅድም እንደነገርኩች ነው የአዲስ አበባና የኦሮሚያ ጉዳይ አይነጣጠልም። አሁን ከህጉ አንጻር እንመልከት። አንቀጽ አርባ ዘጠኝ የተፈጥሮ ሀብት አጠቃቀም ምናምን ይላል። የአዲስ አበባ ዙሪያ ኦሮሞ ገበሬ መሬት የተፈጥሮ ሀብት ነው እና በሶስተኛ ወገን የተገመተ ካሳ ተሰጥቶት በሌላ ስራ ላይ ለመሰማረት የሚያስችለው ስልጠናና በቂ ገንዘብ አግኝቶ በቋሚነት ራሱና ቤተሰቡን እያስተዳደረና እየተጠቀመ አምራት ዜጋ ሆኖ እንዲቀጥልና ደህንነቱ አደጋ ላይ እንዳይወድቅ በማድረግ እሱ ወደ ሌላ ስራና ቦታ በማሰማራትና ወስዶ በማስፈር ለአዲስ አበባ ህዝብ ቆሻሻ መጣያ እሱ በለቀቀው ቦታ ላይ ማዘጋጀት የህዝብን ጥቅም ማስፋካት ነበር። አሁ የመንግስት ስራ ይሄ ነው መሆን የነበረበት፣ ህንጻ ሰርቶ ማከራየት አልነበረም። ይህንን ቦታ ለማግኘት ቦታውን ለሚለቀው የለያንዳንዱ ኦሮሞ ገበሬ አባወራ በገበያ ዋጋ በሚሊዮኖች ብር የሚከፈለው ለልጆቹም ትምህርት ቤት፣ ለራሱ ስራ መንገድ፣ ንጹህ ውሃ፣ ሆስፒታል፣ መብራትና ሌሎች አገልግሎቶች እንዲያገኝ ተደርጎ ቢሆን ኖሮ፣ ገበሬው በቦታው ላይ ዛጋ ህንፃ ሰርቶ አከራይቶ እንዲጠቀም ተደርጎ ቢሆን ኖሮ የኦሮሞ ገበሬ ከአዲስ አበባ ላይ ልዩ ጥቅም አገኘ በተባለ ነበር። እነዚህ አቅርቦቶች ናቸውና አሁን ከህገ መንግስቱ አንጻር ማለት ነው። ለዚህም እየተሰራ ቢሆን በዚያ ማለት በተቻለ ነበር። የሆነው ግን የዚህ ተቃራኒ ነው። አሁን ለዛ እየተሰራ ነው አልተባለም። ነው እየሆነ ያለው አዲስ አበባ የቆሻሻ መጣያ ቦታ አታ በዙሪያ ባሉ ገበሬዎች ይዞታና ቦታ ቆሻሻ ስትጥል ቆሻሻው ጠጥጣሉብኝ ያለውን የኦሮሞ ገበሬ ጥያቄ ሲያነሳ ለሁለቱም ያለው መፍትሄ የግድ አንዱን ካልጎዱና ገበሬ በሽታ ካላጠኑ የማይገኝ መስ ሁለቱም የችግሩ ተጠቂዎች ናቸው። የአዲስ አበባና የኦሮሞ ገበሬ እርስ በርሳቸው እንዲወ ወደጃጀሉ ማድረግ የተያዘው ጥቂቶች ህንጻ ሰርቶ ለማከራየት ያልጠፋው የኦሮሞ ገበሬዎች ቦታ ለቆሻሻ መጣያ ጠፋ ይባላል። ስለዚህ በትንሽ ገንዘብ ያውም እያፈናቀሉት ማለት ነው። መፍትሄው ግን የኦሮሞ ገበሬ በቂ ገንዘብና ስልጠና ሰጥቶ ሌላ ለመኖሪያና ለስራ ምቹ ቦታ በማዘጋጀት ተሻሽሎ እንዲገኝ በማድረግ ነቅሎ በመጣል አይደለም ማለት ነው። ጥቂት የኦሮሞ ገበሬ አስነስቶ ለአዲስ አበባ ቆሻሻ መጣያ ማዘጋጀት ነው። ይህ እንግዲህ ሁሉም ሁላችን የምንደግፈው ይሄን ነው። ስለዚህ ብዙ የኦሮሞ ገበሬ ለህንፃ መስሪያ ቦታ ሲባል ነቅሎ እንዳልባል የትም መጣል የህዝብን ጥቅም መጉዳት ነው፣ አገሬን መጉዳት ነው። በዚህ ሁኔታ የምንጎዳ ሁላችንም ነን ማለት ነው። የመንግስት ስራም ቆሻሻ መጣያ ማዘጋጀት እንጂ ፎቅ አሰርሰርቶ ወይም አሰርቶ ማከራየት አይደለምና ፎቅ መስራትን ለዜጋው ትቶለት እሱ ቆሻሻውን ቢያዘጋጅ ነው የሚቻለው። ያዲ አዲስ አበባ ዜጋው ያለ በቂ ካሳና ኪስ ከሚነሳበት ቦታ ላይ መገንባት የቅድሚያ መብት ሳይጠበቅለት ማስነሳት ተችሎ ነው። ይህ ሁኔታ በአዲስ አበባ ዙሪያ ኦሮሞ ላይም የተደገመው። ስለዚህ አሁን ምንድን ነው በኦሮሞ ላይ ተመሳሳይ ነገር ማድረግ ባይቻልም በአዲስ አበባ ላይም አይደረግም ነበር ማለት ከዚህ ተነሳ የምንደበየምንደርስበት ድምዳሜ ምንድን ነው? የአንዱ የህብረተሰብ ክፍል መብት ሳይጠበቅ የሌላው መብት ሊጠበቅ አይችልም። ስለሆነ የልዩ ጥበቃ ጥቅም ጥየቃውን ትተን አንዳችን የሌላኛችንን መብት እንዳይጣስና ከተጣሰም ጥሰቱ እንዲቆም ዘን መቆም መቻል ነው የሚኖርብን። ህጉን ማጠቃለል ካለበት ማጠቃለል ያለበት ይሄ ነው። ለህዝብ ጥቅም ሳይሆን በቂ ካሳ ሳይከፈላቸው ከአሁን በኋላ ዜጎች ከአዲስ አበባ፣ ከኦሮሚያን አካባቢ የትኛውም ክልል እንዳይነሱ ማድረግ ነው። ሌላው መፍትሄ ሊሆን የሚችለው ደግሞ የሊዝ አዋዡ መቻር ነው። የአዲስ አበባና አዲስ አበባ ዙሪያ ኦሮሞ ክልል ለተነሱ ዜጎች ቦታቸው መመለስ ነው። ታጥሮ የተቀመጡትን የአዲስ አበባ ቦታዎች ከቦታው ለተነሱ ዜጎች መመለስን ስሩበት ማለት ነው። ፎቅ የተሰራባቸውም ከሆነ ከነፎቁ ለዜጋው መመለስ ነው። ካልሆነ በቂ ኪሳራ መክፈል ነው ለሶስተኛ በሶስተኛው ግን የተገመተ ካሳ እንዲያደሩ ማድረግ ነው ዋናውና በቋሚነት ሊያዝ የሚገባው ግን የኢትዮጵያ ህዝብ የአገሩ ባለቤትና በአገሩ ላይ ብኛ ዋና ወሳኝ ማድረግ ነው በህግም በተግባር ማለት ነው አቶ የሸዋሳ ሰፋ እንግዲህ ምን ታሳቢ መሆን አለበት ይላሉ በመጀመሪያ ይሄ ሲሰራ የኢህአዴግና የኦህዴድ ጨዋታ መሆን የለበትም ህዝብን ያማከለ መሆን አለበት ብዬ አስባለሁ ወይም የኢህአዴግና የህወሓት ቁማር መሆን የለበትም ብዬ አስባለሁ እዛ መሀል ሌሎች ማህበረሰቦችም አሉ። ስለዚህ ያ ጥቅም ሲከበር እነዛን ሰዎች ሊይዘላቸው ነው? እንዴት ሊሆን ነው? ስለዚህ የሁለቱ ኦህዴድና የህወሓት የፖለቲካ መጫወጫ መሆን የለበትም። ሁዛት መተር እንደሰማነው ኦህዴድ የመቀመጫ ከተማውን እንኳን በትክክል ሊፋይናል ያደረገ ድርጅት ነው። እስካሁን ድረስ አንድ ጊዜ አዳማሄድ ሲባል ይሄዳል አዲስ አበባ ተመለስ ሲባል የሚመለስ ድርጅት ነው። አጠባቸው ሙላቱ እንዳሉት ለማንም ወኪል ሊሆን የሚችል አይደለም። ለዚህ ለመጥፎው ነገር ግን ልክ ወኪል መስሎ እንደዚህ የሚያምታቱ ነገሮችን የሚያደርግበት መሆን የለበትም። በነገራችን ላይ እዚህ ሰነድ ላይ በጣም ብዙ የሚያስቁ አሉ። አያደግ አያደርገውም ብዬ ሙሉ በሙሉ እንትን ማድረግ አልችልም እንደው ይህንና ይህን የመሰለ ሰነድ የሚወጣ ከሆነ በእውነት የሥርዓቱን ዝቅጠፍ ድክመት፣ እና ሸር የሚያሳይ ነው የሚመስለኝ። አመሰግናለሁ። አቶ ሙላቱ ገመች የእርሶስ አስተያየት? ይሄ ቅድም እንዳልኩት ትውልድን የሚያነታርክ ለወደፊት ጭቅጭቁም የሚቀጥል ዘለቄታ የሌለው ጭቅጭቅ ነው የሚፈጠረው እና አሁን የቆሻሻ ነገር የኦሮሞን ብሔረሰቦች ከዚህ የማፈናቀል የመስፋፋት እነዚህ ጥያቄዎች ለወደፊት የሚቀጥሉ ናቸው። በዚህ የሚያበቁ አይደሉም። ትውልድ እየሰፋ ነው የሚሄደው። ስለዚህ ስፋት ያለው ነገር ይፈለጋል። ለከተማ ውበት ለጽዳት ሲባል ቦታ ይፈለጋል። የቆሻሻ መጣያ ይሄ ሁሉ ሲፈለግ መስፋፋት ይመጣል። በመጀመሪያም የአዲስ አበባ ከተማ አስተዳደር ተጠሪነቱ ለፌደራል መንግስት ይሆናል ነው የተባለው። ይሄ ነው ዋና ችግር የፈጠረው። ፌደራል መንግስት ቦታ አይኖረው። ፌደራል መንግስት ካሉት ፌደራል ስቴቶች በአንደኛው ነው መቀመጫ የሚያደርገው። ከተማ አስተዳድር፣ ይሄ ነገር ፌደራሉ ከተማ የማስተዳድር ከሆነ በፕሪንስፕል ደረጃ እነዚህን ይህን ወስዶ ተጠሪ ማድረጉ ለዚህ ጭቅጭቅ በር ከፍቷል። ተጠሪነቱ እዛ ላለው ክልል ከሆነ ግን እነዚህ የምናነሳቸው ጥያቄ ች በሙሉ ይቃለላሉ። ይሄ የግለሰቦችን መብት በሚመለከት ሌሎች ሰብአዊ መብትን በሚመለከት ቤት የማፍረስ፣ መሬት የመሸጥ እነዚህ ነገሮች ሁሉ ከዚህ በኋላ ነው የሚመጡ ያለው ስርዓት ለዚህ ክፍት ስለሆነ የፌዴራል መንግስቱ ሊዝን አውጥቶ እንደፈለገ በየከተማዎች ሁሉ ይጨበጨበ ነው አዲስ አበባ ውስጥ የሚኖር ሌሎች ብሔር ብሔረሰቦች አዳማ ውስጥ እንደሚኖሩ፣ ጅማ ላይ እንደሚኖሩ፣ ነቀምት ላይ እንደሚኖሩ እንደ ሌሎቹ ኦሮሚያ ከተሞች በሙሉ እንደዛ ኮንሲደር ነው። ይሄ ወደ ኦሮሚያ በመሄዱ ሌሎች ብሔረሰቦች የሚጎዱበት ምንም ምክንያትም የለም። ስለዚህ ይሄንን ጭቅጭቁን ለመግዛት የሚያስችለው ነገር ቢኖር አጠቃላይ የአዲስ አበባን ከተማ ተጠርነቱን ለኦሮሚያ መተው ነው። ኦሮሚያ የዛን ጊዜ ራሱን በራሱ በሚያስተዳድረው መልክ ይህን ሊያስተዳድረው ይገባል የሚል ግምት ስላለን እና ህጉ ህጉ ቢወጣ ኖሮ ህዝባዊ ተቃውሞና አመፁ አይቀሰቀስም ብለው ማሰብ ይቻላል። አሁን ይህን ሁሉ የፈጠረው ይሄ ፌዴራል መንግስቱ እንደፈለገ ባለቤት ሆኖ የማስፋፋቱንም ስራ ስለሚሰራ ሰዎችን ካላግባብ ስለሚያፈናቅል፣ የሰዎች መፈናቀል ደግሞ ይሄ በመስፋፋቱ ሲሄድ አዲስ አበባ እየሰፋ እየሰፋ ሲሄድ ኦሮሚያን ሁሉ እያጠቃለለ ነው። ለምሳሌ ወደ መቶ ኪሎሜትር ራዲየስ አዲስ አበባን ለማስፋፋት እቅድ እንዳላቸው ነው የተረዳ ነው። እና ይሄ መስፋፋቱ ጉዳይ በምን ያህል ይገጣል? ይሄ ሁልጊዜ እያጨቃጨቀ ስለሚሄድ ይሄንን ለመግዛት የሚቻለው ሌሎች ከተሞች እንደሚተዳደሩ ሁሉ ኦሮሚያ ስር ሆኖ ቢተዳደር እነዚህ የምናነሳ የራሳቸውን ጥያቄዎች በሙሉ ይገታል የሚል ግምት ስላለኝ ነው። አቶ የሸዋስ ቅድም አንስተውታል። አንዳንድ የአደጅ ሰባ ነዋሪዎች እንደሚሉት በተለይ ከምርጫ ዘጠና ሰባት ወዲህ ከተማዋ ማለት አዲስ አበባ በየጊዜው የፖለቲካ መጫወቻ ካርድ ሆናለች። ለምን ይሆናል ሲሉ ይጠይቃሉ። በዚህ ላይ እንግዲህ የአስተያየት ሆን ይስጡኝ። አመሰግናለሁ። እኔ በመጨረሻ በተነገሩት አቶ ሙላቱ ሀሳብ አልስማማሁም። በመሰረቱ ምክንያቱም መሬት የዜጋው እስካልሆነ ድረስ ፌዴራል መንግስቱ አዘዘበት፣ የኦሮሚያ መንግስት የተባለው አዘዘበት፣ የትኛው ማዘዝበት ያው እንደፈለጉ ነው የሚጫወቱበት ስለዚህ መሰረታዊ ጥያቄ የሚመስለኝ እኔ መሬት የዜጋው መሆን አለበት። መስፋፋት ይባል መሸጥ ይባል ለየትኛው አለማ ቢያውለው ዜጋው መጠቀም አለበት። የመጀመሪያው ተጠቃሚ ዜጋ መሆን አለበት። ለምሳሌ በአዲስ አበባ ዙሪያ ያሉትን ቦታዎች እኮ የሚሸጣቸው ካድሬ ነው የሚሸጣቸው። መሬት መሸጥ መለወጥ አይቻልም ይላል፣ በሊዝ እና በሌሎችም ፎርሞች አድርጎ የሚጫወትባቸው አሁንም በዚህ በኢህአዲግ ውስጥ ያለ ራሱን የኦሮሞ ተወካይ ብሎ የሚያስብ ካድሬ ነው የሚሸጣችሁ። ስለዚህ መሬት የዜጋው እስከሆነ ድረስ አዲስ አበባ በዚያኛው ተካለለ በፌዴራል መንግስቱ ሆነ ወይም ራሱን የቻለ ክልል ሆነ በየትኛው ፎርም ቢሆን መሬት የዜጋው እስከሆነ ድረስ ሶሉሽን የሚሰጥ ነው የሚመስለኝ። በተረፈ መጨረሻ ላይ ያልሽው ይሄ መጫወቻ ማድረጉን ዘጠና ስምንት እኮ ከዘጠና ሰባት ምርጫ በኋላ ልክ ቅንጅት ሲያሸንፍ ነው መልሰው ያመጡት የክልሉን መንግስት ወደ አዲስ አበባ የመለሱት። ከዛ እንደገና ኢህአዴግ ሲያሸንፍ ከም ተመልሰው ወደዛ ወደ ሁለት ጊዜ ሶስት ጊዜ ተመልሶ እንዲሄድ ተደርጓል እና ሶሉሽን የሚሰጥ የሚመስለኝ አንድ ዜጋ ከሀገሩ ሊያገኝ የሚገባውን ነገር እንደዜጋ ዜጋ ሲያገኝ ነው። ከዛ በኋላ ሌሎች ጥያቄዎች ቀላል ነው የሚሆን ይመስለኝ። አቶ በፍቃዱስ በዚህ ላይ እንዴት ነው አስተያየቶ? አዲስ አበባ በየጊዜው የፖለቲካ መጫወቻ ካርድ ሆናለች ይላሉ አንዳንድ ነዋሪዎች። እንግዲህ ቋሚ እቅድ የለውም። ለምሳሌ ልክ ነው ይሄ በአስራ ዘጠና ስምንት አዲስ አበባ የኦሮሚያ ዋና ከተማ ትሆናለች የሚለው የተወሰነው ከቅንጅት መምጣት ጋር ተያይዞ እንደነበረ በደንብ የሚታወስ ነው። ከዛ በፊት ብዙ የኦሮሞ ልጆች ተቃውሞ አውጥተው የታሰሩበት እና አንዳንዶችም የሞቱበት እንደነበረ ይታወቃል። እስከዛ ድረስ አይሆንም ብሎ የቆየው የኦሮሚያ ክልላዊ መንግስት ያው መጨረሻ ላይ ቅንጅት ሲመጣ ኢህአዴግ ፍላጎት ማለት ነው ወይም በህወሓት የበላይነት ትእዛዝ ማለት ይቻላል። ወደ ዋና ከተማ ሆነ ወደ አዲስ አበባ አዙሯል። ግን ወደ አዲስ አበባ ካዞረ በኋላ ወይም ፊንፊኔ የኦሮሚያ ዋና ከተማ ነች ከተባለ በኋላ ምን ምን የተለየ ነገር ተገኘ? የፖለቲካ መጫወቻ ካርድ ከመሆኗ በስተቀር አዲስ አበባ የተለየ ነገር የተገኘ የለም። እንደውም ራሱን የቻለ ወጥ የኦሮሞ ትልቅ ከተማ መመስረት ቢችሉ እዛው አዳማ ላይ ጥሩ ነበረ የሚል ስሜት ቁጭት እንዲሰማኝ አድርጓል። ከዛ በኋላ የተገኘ ፍሬ ነገር ስለሌለ ማለት ነው። ስለዚህ አሁንም እየተደረገ ያለው ልክ እንደዛ አይነት ነገር ነው ማለት ነው እና ልክ አሁን ለምሳሌ ለህዝቡ የሆነ ልዩ ጥቅም በሚባል ስም ምናልባትም የወደድ አባላት ብቻ የሚጠቀሙበትን የሆነ አሰራር የሚደነግግ አዋጅ ቢተላለፍ ለጊዜው አመጾቹን ያስታግሳል። ከዛ በኋላ ባለስልጣናቱ የፎይታ ጊዜ ያገኛሉ እንጂ ዘላቂ መፍትሄ ፖፖዝ እየተደረገ ነው ብዬ አላምንም። በተለይ በቃ እነዚህ ታሪካዊ ቅሬታዎችንም ይሁን መስፋፋት የሚያመጣቸው ችግሮችን የሚቀርፉ ዘላቂ ነገሮችን ፖፖዝ ለማድረግ እየተደረገ አይደለም። የፖለቲካ ካርድ ነው። ስለዚህ አመፆችን ማስታገሻ እንጂ ፍቱን መድኃኒት እየተሰጠ ነው ብዬ ላም። ጠበቃ ተማማንባ ቡልጉስ ሦስት ያለኝ አስተያየት አንድ መስተካከል ያለበት ነገር ያለ ይመስለኛል። በእኛ ሀገር አስተሳሰብ ኦሮሞ ከሌላ ኢትዮጵያ ህዝብ የሚለይ ህዝብ አይደለም የኢትዮጵያ ትልቁ ህዝብ ነው። የኦሮሞ ህዝብ መብት ሳይከበር የማንም መብት አይከበርም። ይሄ መታወቅ አለበት። ኦሮሞን እንደ ሌላ ማየት ማቆም አለበት ሁሉም ሰው ኦሮሞ የኢትዮጵያ ህዝብ ግንድ ነው። ይሄ መታወቅ አለበት። አንድ አዲስ አበባን በተመለከተ መሬት የማይሸጥ የማይለወጥ ኢትዮጵያ ብሄር ብሄረሰቦችን ህዝቦች የጋራ ሀብት ነው ተብሏል። ብሔር ብሔረሰቦች ደግሞ ኢትዮጵያ ህገ መንግስት አንቀጽ አስር ንስ አንቀጽ ሁለት ከዜጎች ይለያሉ። አዲስ አበባ ደግሞ በአንቀጽ ሰላሳ ዘጠኝ ንስ ቁጥር አምስት ዜ ብሔር ብሔረሰቦች አይደለችም። ስለዚህ ምንድን ነው የሆነው? ህገ መንግስትም የላትም መሬትም የላትም መብትም የላትም የአዲስ አበባ ያሁን ምንድን ነው የሆነው? በአየር ላይ ያለ ትራንዚቶሪ አይነት ነው የሆነው የአዲስ አበባ ኑሮ። አዲስ አበባን እንደ አገር እንደሰው አልተወሰደም በህገ መንግስቱ። ስለዚህ እንደውም ብዙ ሰው መናገር ያለበት ስለ አዲስ አበባ ይመስለኛል። ምክንያቱም አሁን በጠቅላላ አሁን ከተማ ውስጥ በምዞሪበት ጊዜ ጠቅላላ ሀገሩ ሰው በሙሉ ከተማ በሙሉ ፈርሷል። ለምን የፈረሰው ብለ ሲጠይቅ ዝም ብሎ ለህዝብ ጥቅም ነው የፈረሰው። ወይ ለህዝብ ጥቅም አይደለም። እዛ ጋር ያሉት ሰዎች እኮ ዜጎች ናቸው፣ ዜጎች ናቸው፣ አርበኞች ናቸው። እውነቱን ለመነጋገር አሁን ተክለ ሃይማኖት አካባቢ ጣሊያን ያሰፈራቸው ከአርበኝነት ጋር ተያይዞ የሰፈሩ ሰዎች ናቸው እዛ ጋር ያሉት እነዛ ሁሉ ተነቅለው እንደ አልባሌ ጋር ተስለዋል። ለዚህ መብት የሚሆነው ምንድን ነው? እኔ የሚመስለኝ ማለት ነው በአስራ ዘጠኝ ስልሳ ሰባት አመተ ምህረት አዋጅ ቁጥር አርባ ሰባት ስልሳ ሰባት የሚባል ወጥቷል። በዛ መሰረት ታይቶ በዛ ጊዜ መሬቱ ላይ የነበሩ ሰዎች መሬት የሰጣቸው ሰዎች የቀበሌ ቤት የተሰጣቸው ሰዎች የገጠር መሬት የተሰጣቸው ሰዎች ከፈልገውም ይሁን በየትኛውም መልኩ በዛ ደረጃ ታይቶ መሬት ለኢትዮጵያ ህዝብ በግል መመለስ አለበት፣ የግል ንብረት መደረግ አለበት። ያ መያዣው ግን አሁን ያለው ኢፍትሐዊ አሰራርና መሬት ወራራ ከተደረገ በኋላ ያለው ሳይሆን በዛን ጊዜ ማንንም ማንንም ሳይለይ ደርግ መሬቱ ወርሶ የህዝብ አድርጓል። የህዝብ ኢትዮጵያ ህዝብ አብዮት ውጤት ነው። ያ ባይዘወይ ኢትዮጵያ ህዝብ መሬት ከጣሊያን ከምናምን ጠብቆ አባት አያቶቻችን አቆይተውታል። አባቶቻችን ደግሞ በአብዮት የህዝብ አስደርገዋል። ወዶ አይደለም ዘርግያ ነው ያደረገው። በዛ ደረጃ ተይዞ መሬት ለህዝቡ መመለስ አለበት። ይሄ ዝም ስለተባለ ነው ወደ ኦሮሞ የተፋፋው። ስለዚህ የአዲስ አበባና የኦሮሞ ህዝብ መብት አይነጣጠልም፣ አንድ ነው። እንደ ሁለት አድርገን መውሰድ አንችልም። የአዲስ አበባ ህዝብ መብት ሲነካ ዝም ስለተባለ ነው ኦሮሚያ መብት የተነካው። የኦሮሚያ መብት ሲነካ ደግሞ እንደ ሌላ ህዝብ እየቆጠርን ወይም ኦሮሞዎችም ቢሆን ልክ ራሱ አንዳንድ የኦሮሞ የሚናገሩ ሰዎች ስንሰማ እንደ ሌላ ሰው አድርጎ ራሳቸውን ማቅረብ የለባቸው። የኢትዮጵያ ህዝብ አይለይም። የኦሮሞ ህዝብ የኦሮሞ የኢትዮጵያ ህዝብ ግንድ ነው፣ ዋናው የኢትዮጵያ ህዝብ ዘር ነው። ስለዚህ ከዚህ አንጻር ታይቶ የአዲስ አበባም የኦሮሞ እኩል መፍት ማግኘት አለበት። የህዝቡ ነጻነት መከበር አለበት። እኩልነት መምጣት አለበት። መብት እነዚህ ሲከበሩ ሁሉ ነገር የሚመጣው። አመሰግናለሁ። እንግዲህ ውይይታችንን እናጠቃል። በተለያዩ ክልሎች የሚኖሩ የተለያዩ ብሔረሰብ አባላት የሚያነሱት የማንነት የራስ አስተዳደር ወይም የግዛት ይገባኛል ጥያቄ እስካሁን መልስ አላገኘም። ለምሳሌ ሌ የወልቃይት ጠገዴ ጥያቄ አንዱ ነው። በደቡብ ኢትዮጵያ የኮንሶ ህዝብ፣ በኦሮሚያ እና በሶማሊያ ክልል ግጭቶችን እየቀሰቀሱ የይገባኛል ጥያቄዎች እንዳሉ ይታወቃል። ለእነዚህ ሁሉ መቼ ነው እንግዲህ መፍትሄ የሚገኘው ተብሎ ይታሰባል? ከአቶ ሙላቱ ገመቹ ልጀምር። ከቅድሞ ልነሳ። አቶ የሸዋስ ያለው መሬት የመንግስትና የህዝብ ነው የሚለው አዋጁ ላይ ስተት አለ፣ ይቀበላለሁ። እሱ ያለውን መሬት በግለሰብነቱ ቢረጋገጥ የሚሻል ነው። በየቦታው ወልቃይት ጠገዴን አዲስ አበባን ኦሮሚያና ሱማሌ መካከል የሚደረጉ እንደውም ገንቤላም አካባቢ ሌሎች ክልሎች አካባቢ የሚደረጉ ነገሮች ሁሉ የፖለቲካ እንትን ለማግኘት ቅስቀሳ በማድረግ ብሔር ብሔረሰቦቹ እንዲጋጩ ግፊት ይደረጋል። በየቦታው የኢትዮጵያ ህዝብ ውክልና ስለሌለው በየቦታው መብቱ ሁሉም እየተደፈረ ነው ያለው እና ሰብአዊ መብት ይደፈራል እንደሆነ ይታሰራል። ጉልበት ነው፣ ቁጭ ብሎ መወያየት አይቻልም። ስለዚህ እነዚህ ሁሉ ነገሮች የሚሄዱት በጠቅላላው ዲሞክራቲክ የሆነ የህዝብ ተወካይ ተመርጦ ያለ ስለሌለ ነው እና በዚህ ምክንያት ነው ይሄ ሁሉ ለፖለቲካ ፍጆታ በየቦታው የሚደረጉት የህዝብ ግጭት ከዚህ አንጻር የተነሳ ነው እንጂ የኢትዮጵያ ህዝብ ተስማምቶ የትም ቦታ አብሮ የሚኖር ነው። የፍንፍኔውንም ብንወስድ በጠቅላላው አሁን ያለው ጉዳይ ይሄ ሆን ተብሎ ሆን ተብሎ ሰላም እንዳይኖር ግፊት እየተደረገ ከየአካባቢው እየተፈጠረ ህዝብ በተጋጨ ቁጥር ነገሩን ሁሉ ወደ ህዝብ መሀል ትመልሶ ቁጭ ብሎ ለመዳኘት የተደረጉ ነገሮች ስለሆኑ ግጭቶች በየቦታው ይፈጠራሉ እንጂ ህዝብ ለህዝብ የሚጋጭ አይመስለኝም። አመሰግናለሁኝ። አቶ የሸዋስ አሰፋ እንግዲህ ባለፈው መስከረም ላይ የችግሮች ሁሉ ምንጭ ፖሊሲ ነው ስንል ነበረ መሬት ላይ ያለው ፖሊሲ ኢቭን ፌደራል ስቴቶች ተሰሩበት ሲስተም ራሱ የሚያጋጭ ነው በሚል የካቢኔ ለውጥ ሲያደርጉ ይሄ በፍጹም ለውጥ አያመጣም እያል ተደጋጋሚ ስንናገር ነበር። የህዝብ ስነልቦና፣ የአስተዳደር አመችነትና ሌሎችንም ጨምሮ ነው ፌዴራል ስቴቶቹ መሰራት ያለባቸው የሚል በሁሉም ፓርቲዎች በተደጋጋሚ ስንናገረው የነበረው ነው እና እንደተባለው፣ አገዛዝ ሲሆን በተለይ የጥቂቶች አገዛዝ ሲሆን ህዝብን ከህዝብ እያጋጩ መኖር ብቸኛው መንገድ ስለሚሆን አሁንም ይህንን ይሰሩበታል ብለን እንጠረጥራለን እንገምታለን። ስለዚህ ይሄ መሆን የለበትም፣ በትክክል የህዝብ ጥያቄ መመለስ አለበት። በወልቃይትም ቢሆን በአዲስ አበባ ዙሪያ ኦሮሚያም ቢሆን ደቡብ ኮንሶላ፣ ሁሉም ቦታ የህዝብ ጥያቄ በትክክል ሕክምና በአግባቡ ካልተመለሰ በአስቸኳይ ጊዜ አዋጅ እና በእንደዚህ በአፋኝ ሁኔታ በረጅም ጊዜ መሄድ አይቻልም። ፌዴራል እስቴቶችን በተመለከተ ለጊዜው እኮ ኢህአዴግ ያስቀመጠውን እንቀበል በሚል እኮ ነው እንጂ በራሱ እኮ ችግር አለ እና ለመከፋፈል እና ለዚህ ብቻ የተሰራ የፌዴራል አቀማመጡ ራሱ በትንኩል የተሰሩ እንደሆኑ በትክክል የምናየው ነው እና እንግዲህ መነሻችን ይሄ የኦሮሚያ ልዩ ጥቅም ተብሎ በኢንተርኔት የተበተነው ነው። ቅድም ተናግሬዋለሁ። በጣም አስቂኝ ነው። ከዛ በላይ ግን ህዝብን ከህዝብ ለማጋጨት የታለመ ነው። ማንም ያዘጋጀው እኔ እንዲሁም ኮንሰርኔ ትክክል አይደለም አላለም። የኦሮሚያ ክልል መንግስትም የፌዴራል መንግስትም ትክክል አይደለም አላለ። እኛ አናቀውም አናቀውም፣ አባባላቸው ራሱ ድብቅ እንትን ያለበት ነው። በትክክል ይሄ ትክክል አይደለም፣ በዚህ አይነት አይደለም የምናወጣው የሚል የማጠቃለያ እንትን የለበትም። ዞሮ ዞሮ እንግዲህ የህዝብ ጥያቄ ነው መመለስ አለበት። እንግዲህ የሚያሳትፉ ከሆነ ሌሎችንም አካላት የየራሳችንን ሀሳብ የምንሰጥበት ይሆናል። አቶ፣ በፈቃድ ኃይሉ፣ እንግዲህ ለማጠቃለል ያክል ችግሮቹ በሙሉ መነሻ ጥያቄዎችን በዲሞክራሲያዊ መንገድ ለመፍታት አለመሞክር ይመስለኛል። መንግስት ትንሽዬ ጥያቄ ስትነሳ እሷን በሀይል ለመጨፍለቅ ይሞክራል። ከትንሽ ጊዜ በኋላ ትልቅ ጥያቄ ይወለዳል። ከዛ እሱንም እንዲሁ ይጨፈልቃል። ጥያቄዎቹ እየሰፉ እየሰፉ አንዳንድ ጊዜ በህዝብ መካከል ራሱ ራን የተፈጠረ እስኪመስለን ድረስ ማለት ነው። እየተጋነኑ ችግሮቹ እየመጡ ነው እና ስለዚህ ነገሮቹን እየጨፈለቁና አድበሱሱ በማለፍ ጥያቄዎቹን ቀርፏል ማለት አይቻልም። እንደውም እየተባባሱ ነው የሄዱት። ስለዚህ መፍትሄውም ያው ጥያቄዎቹን በሙሉ በዴሞክራሲያዊ መንገድ ለመመለስ መሞከር ነው የሚሆነው። በእርግጥ ዲሞክራሲያዊ አካሄድን መከተል ከጀመረ ኢህአዴግ ስልጣኑን ሊያጣ እንደሚችል ይታመናል፣ ምንም ማድረግ አይቻልም። አለበለዚያ አገሪቷን አደጋ ላይ ይጥላታል ብዬ አምናለሁ። አመሰግናለሁ። ጠበቃ ተማም አባቦልጉ፣ ውይይቱን ይደምድሙልኝ። እንግዲህ በተለያዩ ክልሎች የሚኖሩ የተለያዩ ብሔረሰብ አባላት የሚያነሱት የማንነትና የራስ አስተዳደር ወይም የግዛት ይገባኛል ጥያቄ እስካሁን መልስ አላገኘም። ለእነዚህ ሁሉ መቼ ነው መፍትሄ የሚገኘው ተብሎ ታሰባል ይላሉ። መፍትሄ የሚገኘው ኢትዮጵያ ለኢትዮጵያውያን ስትመለስ ነው። ችግሩ የስርዓት ችግር ነው። ችግሩ ህገ መንግስት ችግር ነው። ችግሩ የተቋማት ችግር ነው። እና እነዚህ ሁሉ የኢትዮጵያ ህዝብ ሲሆኑ፣ ኢትዮጵያ ህዝብ ስራ ሲኖረው፣ ኢትዮጵያ ህዝብ ህገ መንግስት ሲኖረው፣ ኢትዮጵያ ህዝብ የራሱ ተቋማት ሲኖሩት ነው። ስለዚህ አሁን ያለውን ህገ መንግስት ኢህአዴግ ማድረግ ያለበት ኢትዮጵያ ከጦርነት ከአብዮት አዙሪት እንድትወጣ ከተፈለገ ይሄ ያለውን ህገ መንግስት ያለውን ስርዓት ማንንም እንዳያስገባ ተደርጎ ለኢህአዴግ ብቻ አጎንበሰች ምትገቢም እዚያው ተሰብረሽ የምትቀሪበት ስርዓት ነው የተበጀው እና ይሄ ስርዓት ይሄ ደረሰን። ከዚህ በኋላ ይሄ ዴድ ኢንድ ነው። የትም አንሄድም። ከዚህ በቃ ያለቀለት ነው። ስለዚህ አዲስ ህገ መንግስት፣ አዲስ ስርዓት፣ አዲስ ተቋማት እንዲቆሙ እንደ ኢትዮጵያ ኢትዮጵያዊ ከሊቅ እስከ ደቂቅ በውጭን በሀገር ውስጥ ያለው የተሳተፈበት ተደርጎ አገሪቷ ለኢትዮጵያውያን ስትመለስ የኢትዮጵያ ህዝብ እንዴት እንደሚኖር ራሱ ሲወስን ነው መፍት የሚመጣው። ሁላችንም መነጋገር ያለብን ኢትዮጵያውያን አገራት ለሚረከቡበት ሁኔታ ነው። ኢህአዴግም እዚህ ላይ በመስራት ነው ኖርማሊ ከታሪካዊ ስህተት እራሱን የሚያድ ነው ማለት ነው። አመሰግናለሁ። እኔም አመሰግናለሁ ጠበቃ ተማማ አባቡልጉ፣ አቶ ሙላቱ ገመቹ፣ አቶ የሸዋስ አሰፋ እንዲሁም አቶ በፈቃዱ ኃይሉ በውይይቱ ስለተሳተፋችሁ በዶች በለስን በማመስገን የምሰናበታችሁ አዜብ ታደሰ ነኝ። ጤና ይስጥልኝ። እናመሰግናለን። እናመሰግናለን።